ስራና ጥሩ ኑሮ የሚገኝባት ሀገር ናት ብለው ኢትዮጵያውያንም ሆኑ ሌሎች አፍሪቃውያን በሕገ ወጥ ሰው አመላላሾች በመታለል ያላቸውን ገንዘብ በሙሉ በመስጠት ነው ደቡብ አፍሪቃ ለመግባት ሙከራ የሚያደርጉት። ስለ ደቡብ አፍሪቃ ሕይወት የሚሰበከው ሀገሪቱ ውስጥ ካለው ሁኔታ ጋር በምንም የተገናኘ አይደለም ያሉን በደቡብ አፍሪቃ የኢትዮጵያ ማህበረሰብ ዋና ጸሐፊ አቶ ደረጀ መኮንን። ምንድነው እንግዲህ እዚህ ሀገር ከመጣሁ ወደ አስራ ስምንተኛ ዓመቴ ነው የሚባለው አብዛኛው ወገኖች ሰዎቻችን የሚሰበከው ነገር እና የዚህ ሀገር ያለው እውነታ የተለያየ ነው። ሳውዝ አፍሪካ መጥተው ወርቅ እንደሚታፈስ፣ አልማዝ እንደሚገኝ ተደርጎ እየተሰበከ አብዛኛው ወጣት ወደዚህ ወደ ሰደደል ያለው ሆኖም ግን እዚህ ያለው ሪያሊቲ ያለው ፈጽሞ የተለያየና እዚህ ሀገር እንኳን በጣም ብዙ ብዙ ኢትዮጵያውያን ያው እንዴት አድርጌ ነው መውዳት ይመለሳለሁ ብለው መንገድ ላይ የሚኖሩ ምሮስ ሁከት የደረሰባቸው ሰዎች ሁሉ አሉ። እና የሚወራ ወሬ ሁሉ አንድ አይነት አይደለም። እንዲያውም በፊት ይሻ ነበር፣ አሁን ግን በጣም ከስደተኛው መብዛት ጋር የተነሳ እኛ የስደተኝነት ጥላቻም እያሳደረ ነው በህዝቡ ላይ። ሁለተኛ ደግሞ ያለውን ነገርም ለመኖር ራሱ በጣም አዳጋች ይፈሩኛል። አቶ ደረጀ መኮንን እንደሚሉት ኢትዮጵያውያኑ ወደ ደቡብ አፍሪቃ ለመሻገር ለህገ ወጥ አመላላሾች ምን ያህል ብር እንደሚሰጧቸው በእርግጥ አይታወቅም። ሆኖም ግን ከኢትዮጵያ ተነስቶ ደቡብ አፍሪካ ገባለሁ የሚል ኬንያ፣ ታንዛኒያ፣ ዚምባብዌና ሞዛምቢክ ውስጥ እንደ ሰንሰለት ተቀጣጥለው በሚገኙት ህገ ወጥ አመላላሾች ምክንያት በየሀገራቱ እስር ቤቶች የታጎረው ጥቃት የደረሰበት በአውሬ የተበላ ብሎም የቪክቶሪያ ሐይቅ ሲሳይ የሆነው ኢትዮጵያዊ ቁጥር ጥቂት አይደለም። ምን ያህል ገንዘብ እንደሚያስከፍሏቸው የተረጋገጠ መረጃ የለኝም፣ ግን እነዚህ ሰው መዘዋውሩ ሰዎች ከኢትዮጵያ ጀምሮ Kenya, Tanzania, Mozambique. እንዲሁም ዝምባብዌና ቦትስዋና ላይ እንዳሉ ይናውቃል። አብዛኛዎቹ ከደቡብ ክልል አካባቢ የሚመጡ የሀድያ ተወላጆች ናቸው እና አብዛኞቹ ገበሬዎች፣ አርሶ አደሮች ናቸው እና አብዛኞቹ በዚህ በሂመን ትራፊከርስ የሚመጡ ሰዎች ኣብ መዓት መዓት መዓት ሰው መንገድ ላይ የሞቱ ሰዎች ኣሉ እንሰማለን። በኮንቴነር ውስጥ ታፍን የሞቱ ኣሉ፣ በቦቴ መኪና ውስጥ ታፍን የሞቱ ኣሉ፣ ኣውሬ በላቸዋሉ፣ ታንጋኒካ ሐይቅ ውስጥ ሰምጠ የሙጠሩ ኣሉ። በግምት ሀምሳ ስድስት ሺህ ኢትዮጵያዊ ስደ ስደተኛ ደቡብ አፍሪቃ ውስጥ እንደሚኖር የተናገሩት አቶ ደረጀ በከፍተኛ ልፋትና ድካም ቀንቷቸው እዚያ ከገቡ በኋላ ኑሮ አንገሽግሿቸው በፈቃደኝነት ወደ ኢትዮጵያ እየተመለሱ ያሉትም ዜጎች ጥቂት አለመሆናቸውን ተናግረዋል። ጠቅላላ ዚያገሩ እንግዲህ ካሉት ስደተኞች ውስጥ ሳውዘርን አፍሪካ ሳይጨምር እኛ ኢለቨን ፐርሰንት እንላለን። ያ ማለት ኦልሞስት ከሀምሳ ስድስት ሺህ የሚሆን ገቢ ይኖራዘን ከ ያው አብዛኞቹ በንግድ ስራ ላይ ተሰማርተን ነው የምንሰራው። ቃል ተቀባላቸው ብዙ ገንዘብ የሚያገኙ ወይም የተሻለ ኑሮ እንደሚኖሩ አይደለም። አብዛኞቹ ሪሞት የሆነ በጣም ገጠራማ ክልል ውስጥ ከብተው ታክ ሾፕ የሚባል አለ ኪዮስክ ነገር ከፍተው እዛ ላይ ውስጥ ብዬ እየተቀጥረው የሚሰሩ ከባህል ሀገርም ከተለያዩ ቦታም የመጣን ሰዎች አለን። ግን እዚ ሀገር በጣም አብዛኛው ኦልሞስት ከሰማንያ በመቶ በላይ የሚሆኑት ከደቡብ ክልል የተሰደዱ ናቸው። አብዛኛው ጊዜ በወንጀለኞች እንዲሁም የከተማን ሕይወት ባለማወቅ አብዛኛው አዲስ አበባ ሳያውቁ ሁሉ ነው የሚመጡት። እና በተለያዩ አደጋዎች ይጋለጣሉ። በብዛት በብዛት አክሲደንት የሚሞቱት እነሱ ናቸው። በብዛት ወንጀለኞች የሚገደሉት ያው እነዚህ ከደቡብ ክልል የሚመጡ ወገኖቻችን ናቸው። እና ይህንን ነገር ያው በተቻለ መጠን ለምናውቃቸው የቸርች ፓስተሮች በቸርችዎች ውስጥ እንደዚህ አይነት ነገር የሜንቶር የማድረግ ወይም ይህ ከእንደዚህ አይነት ነገር እንዲጠበቁ የማድረግ ቅስቀሳዎች እንሰራለን። ግን ያን ያህል ተጽዕኖ ማሳደር አልተቻለም። እንደ አቶ ደረጀ መኮንን በደቡብ አፍሪካ በተቀሰቀሰው የውጭ ሀገር ዜጎች ጥላቻ ሁለት ኢትዮጵያውያን በቃጠሎ ተገለዋል። በርካቶችም ከፍተኛ የአካል ጉዳት ደርሶባቸዋል።